የሶማሊያ የወደፊት እጣፈንታ ምናልባት በአመዛኙ የሚንጠላጠለው በብሔራዊ ጦሯ ላይ ሳይሆን አይቀርም እየተባለ ነው። ይሁን እንጂ አንድነት ያለውና የተደራጀ ኃይል የመፍጠር ነገር ለመንግስቱ ግዙፍ ፈተና፣ ለሀገሪቱ ሰላምም አስጊ መሰናክል ሊሆን እንደሚችል የሚጠቁሙ አሉ። ጌብጃ ስሎ ከሞቃዲሾ የላከው ዘገባ አለ፣ ሶሎሞን አባተ ይዞታል። የሶማሊያ ብሔራዊ ጦር ባልደረቦች የሆኑት ወታደሮች በሞቃዲሾ የባህር ዳርቻ አቅራቢያ ባለው የአፍሪካ ህብረት ማሰልጠኛ ማዕከል መሳሪያዎቻቸውን እየሰበሰቡ ነው። በሃንጋሪያዊው ወታደራዊ አሰልጣኝ እየተመሩ ፒኬኤም የሚባሉትን ባለዝናር ጎራሽ ጠመንጃዎች በሲሚንቶ ወለል ላይ ተቀምጠው ያገላብጣሉ፣ ይፈታታሉ፣ ያነሳሉ፣ ያስቀምጣሉ። ከሰልጣኞቹ አንዱ የሆነው የአስር አለቃ ሐሰን ኦስማን ነገር እንደገባው ይናገራል። አሁን ሁሉ በእጁ ሆኗል አሁን ካላሽንኮቭና ፒኬን በደንብ አውቅያለሁ። እንዴት እንደማጸዳቸው፣ እንዴት እንደምዋጋባቸው አውቃለሁ። የጠመንጃውን ሁሉንም ነገር ይዤዋለሁ። ከአውሮፓ ህብረት ወታደራዊ አሰልጣኞች ጋር የሚሠራው የአፍሪካ ህብረት የሰላም ጥበቃ ኃይል አሚሶም የሶማሊያን ብሔራዊ ጦር የመገንባትን እጅግ የከበደ ግን ቁልፍና ሊያልፉት የማይገባ ኃላፊነት ለመወጣት እየታገለ ነው። ይህ ጦር 20 ሺህ ሰራዊት እንደሚኖረው ታውቋል። በጣም የሰፋ የመሳሪያና የአመራር ችግር ግን አለበት። ሶማሊያ የሚገኘው የአውሮፓ ህብረት ወታደራዊ ስልጠና ተልእኮ ኃላፊ ስፓኛዊው ኮሎኔል ኢየሱስ ጎንዛሌስ እንደሚሉት ጦሩን የተዋሃደ ወጥና የተናበበ ለማድረግ የሚደረገውን ጥረት ከሚያከብዱት ፈተናዎች መካከል የተራዘመው ጦርነትና ስር የሰደደው የጎሳና የጎጥ መከፋፈል ይጠቀሳሉ። ይህ ትውልድ የበቀለው በጦርነት ውስጥ ነው። በመሆኑም እነርሱ ሁኔታው እንዲቀላል አይደለም። ፈተናው የሚመነጨውም ከዚያ ነው። ልምዳቸውና የኖሩበት አሰራር ለአንድ ጎሳ ወይም ለአንድ ታጣቂ ቡድን መሥራት ነው። የአንድነት የሀገር ስሜት ገና የላቸውም። ወታደራዊ ሥልጠና በአንድ ጎኑ የሀገር ግንባታ ሂደት አካል መሆኑን የሚገልጹት ጎንዛሌስ የሚቆሙት ለአንዲት ሀገር መሆኑን የሚማሩትን ያህል ወታደሮቹ የሕገ መንግሥት ትምህርት እንደሚሰጣቸው፣ ብሔራዊ መዝሙራቸውን እንዲያጠኑ እንደሚደረግ አመልክተዋል። ፍላጎት እንዳላቸው ነገሮች እየተለወጡ መሆናቸውን እየተገነዘብኩ ነው። በእርግጥ ሀገሪቱ ሱማሊያ ነችና አዝጋሚ ቢሆንም የመጣሁ ጊዜ አስቤው ከነበረው በተሻለ ፍጥነት እየተለወጡ ነው። ትንሽ እድገት አለ። ስልጠናቸውን እንደ ጨረሱ ወታደሮቹ ከአልሸባብ ጋር ለተያዘው ፍልሚያ ወደ ጦር ግንባር ይላካሉ። አሁን የተሻሉ ክህሎቶች አሏቸው። የብረት አያያዝ ቦምብ፣ ማግኘት ወይም ማወቅ፣ የመጀመሪያ የህክምና እርዳታ በመሳሰሉ ዕውቀቶችም ታጥቀዋል። ይሁን እንጂ ግንባር ላይ ከሚያጋጥሙት ትልልቅ ችግሮች መካከል የጥሪት እጥረት ዋነኛው እንደሆነ ይሰማል። የብሔራዊ ጦሩ አባላት አልሻባብን በማሳደድና አዳዲስ ነጻ የሆኑ ከተሞችን በመቆጣጠር እንዲሁም በማስተዳደር ከአሚሶም ጋር ጎን ለጎን ሆነው እየተንቀሳቀሱ ነው። ልክ ጦርነት እንደቆመ ግን የሶማሊያ ወታደሮች የት እንደገቡ ሳይታወቅ እንደሚጠፉባቸው የአሚሶም ባለሥልጣናት ይናገራሉ። በእርግጥ ወታደራዊ ሥነ ሥርዓት ማጣት አንዱ እንከን ቢሆንም በዘመቻ አካባቢዎች ተገቢ የሆነ መስፈሪያና መጠለያ ለወታደሮቹ አለመኖሩም ራሱን የቻለ ችግር መሆኑን የአሚሶም ጦር አዛዥ ሲላስንቲ ጉሪሯ ጉሪሮዋ ገልጸዋል። ይህ ለሶማሊያ ብሔራዊ ጦር አንዱ ትልቅ ችግር ነው። ውጊያ እንደጨረሱ የሚመለሱባቸው የወታደሮች መኖሪያ ሰፈሮች ሊኖራቸው ይገባል። ወደ የራሳቸው ቤት እኳ አይደለም መሄድ ያለባቸው። የተባበሩት መንግስታት የሶማሊያ ቅኝት ቡድን ከፍ አድርጎ እያነሳው ያለ ሌላ ችግር ለሶማሊያ ብሔራዊ ጦር ባልደረቦች የሚታደለው ትጥቅ እየሾለከ ወደ ጎሳ ተዋጊዎችና በይፋ ወደማይታወቁ ተዋጊ ቡድኖች እየነጎደ መሆኑን ነው። ይህ የመሳሪያ ወዳልታቀደለት አቅጣጫ መጉረፍ ለዓለም አቀፉ ማህበረሰብ ትልቁ ስጋት መሆኑን የመንግስታቱ ድርጅት የሶማሊያ ልዩ ልዑክ ኒክ ኬይ አመልክተው እውነተኛ ብሔራዊ ጦር የመመስረቱ ጉዳይ ጊዜ የሚወስድ ነው ብለዋል። ለሀያ ሦስት ዓመታት መንግሥት ያልነበራት ሥልጣን በየስርቻው የተበታተነባት እጅግ የበዙ ታጣቂዎችና በጎሳ ላይ የተመሠረቱ ተዋጊዎች በዝተው በኖሩባት አገር፣ በተለይ ግጭቶች አሁንም በቀጠሉበት ሁኔታ አዲስ ዐይነት ሰራዊት መገንባት ጊዜ የሚወስድ ሥራ ነው። አሚሶም ቀሪዎቹን ግዛቶች ከአልሻባብ ለማስለቀቅ ሲገሰግስ ፌዴራሉን ስራ ለመረከብ የሚችል ብሔራዊ ጦር የመኖሩ ጉዳይ እጅግ አስፈላጊ መሆኑን በንግግሩ ውስጥ ያሉ ወገኖች ሁሉ ይጠቋቁማሉ። አሚሶም ሶማሊያ ውስጥ እስከ ወዲያኛው አይኖርም። ለቆ የመውጣቱ ጊዜና ሁኔታ ግን በሀገሪቱ ብሔራዊ ጦር ጥንካሬ እንደሚወሰን አያጠራጥርም።